ياكي صوست صورة العديان كرانا تفسيرونم أسكمت ملس صورة العدية إن تفسيرا با الله سم اجيك أمره روح روح بات والعاديات بهونو والعادياتي ضبحا ايالك لك اوش بهونو تفرسوش ملالو فالموريات قدحا በሸኮናቸው እያጋጩ እሳትን አውጪዎች በሆኑትም ፈረሶች እምላለሁ። ፈልሙጊራት ሱብሓ በማለዳ ወራሪዎች በሆኑትም ፈረሶች እምላለሁ። ፈአሠርነ ብሂ ነቀዓ በእርሱ አቧራን በቀሰቀሱትም እምላለሁ። ፈወሰጡነ ብሂ ጀምዓ በጠላት كبي البئر بأرسو بطوات بتقافة أتم ملالو إن الإنسان لربه لَكَنُودُ نود سو لقيتو برتو كهدينو وإنه على ذلك لشهيد إرسم بزهلي مسكارينو وإنه لحب الخير لشديد إرسم جنزبن لمودد عم برتو نو أفلا يعلم إذا بعثر ما في القبور سوى so, أهكم بمكابروتشي بمقابر تشيل تموت بتكس كسجى وحس لَمَا ما في الصدور بل تشوي وَسْتِي يومه اللب تجلس أجزي إن يتندمي هون أهكم إن ربهم بهم يومئذ لخبير جيتا تشو بزياك ان بأن رسو وست اواكي نو تفسير والعاديات ضبحا إِيَّا لَكَ راج أشبهو نتفرس أملا اللو الله كرجع بزات يميا لك اللاكو تدمس أبا ميسا ما بهو فالموريات قدحا በሸኮናቸው እያጋጩ እሳትን አውጪዎች በሆኑትም ፈረሶች ማለ ቋጥኞችን በኃይለኛው በመምታታቸው ምክንያት በቋጥኙ ላይ ከሚያደርሱት ተጽዕኖ አንጻር እሳትን በሚለኩሱ ፈረሶች ማለ ፈልሙጊራት ሱብሓ በማለዳ ወራሪዎች በሆኑትም በማለዳው ጠላት ላይ የሚበረቱ በሆኑ ፈረሶችም ማለ ፈአፈርና ቢሂ ነቆዓ በእርሱ አቧራን በቀሰቀሱትም በሩጫቸው አቧራ የሚቀሰቅሱ በሆኑትም ፈረሶች ማለ ፈወሰጥና ቢሂ ጀምዓ በጠላት ክቢ መካከል በእርሱ በጥዋት በተጋፈጡትም እምላለው አለው። ፈረሰኞቻቸውም በርካታ በሆኑ ጠላቶች መካከል የሚሰርጉባቸው በሆኑ ማለ ኢነ ልኢንሳነ ሊረብህ ለከኑድ ሰው ለጌታው ብርቱ ካህዲ ነው። ሰውም ጌታው ከእርሱ የሚፈልገውን ደግ ነገር ከማድረግ ይነፍጋል። እርሱም በዚህ ላይ መስካሪ ነው። መልካምን የሚከለክል መሆኑ ግልጽ በመሆኑ ማይክደው የሚመሰክረው ጉዳይ ነው። እርሱም ገንዘብን ለመውደድ በጣም ብርቱ ነው። لجن زبم دم بري اللفه ودي تايا بمهونم نفوغنو افلا يعلم اذا بعثر ما في القبور جيزي يهبك سو اياو كمن بمك ابروتشي اللوت موتان باتك اسك اسوغيزي يه بكر الله بمك ابر وست اسنستو ለመተሳሰብና ለፍርድም ከምድር በሚያስወጣቸው ጊዜ ነገሩ እንዳሰበው እንዳልሆነ አያውቅምን? በልቦች ውስጥ ያለውም ሁሉ በተገለጸ ጊዜ እንዴት እንዴት እንደሚሆን ከሐሳብም ከእምነትም አኳያ በልቦች ውስጥ ያለውም ሌላውም ነገር ጎልቶና ግልጽ ሆኖ ይወጣል። ጌታቸው በዚያ ቀን በእነርሱ ነገር በእርግጥ ውስጠ ዐዋቂ ነው። ጌታቸው በዚያ ቀን በእነርሱ ላይ አዋቂ ነው። ከባሮቹ ምንም ነገር የማይደበቅበትና ለእነርሱም በሥራቸው ምንዳቸውን የሚከፍላቸው ነው።